You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። በቀደመው የኢህአዲግ የሥልጣን ዘመን የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትርነትን ጨምሮ በርካታ ቁልፍ የመንግስትና የፓርቲ ኃላፊነት ላይ የነበሩት አቶ በረከት ስምኦን ጠቅላይ ሚኒስትር አብይ አህመድ በመጋቢት 24 2010 ዓ.ም ወደ ስልጣን ከመጡ ወዲም ከተገለሉ የቀድሞ የድርጅቱ ጉምቱ ፖለቲከኞች ቀዳሚው ናቸው። ባሳለፍነው ዓመት ወርሃ ጥር የአቶ በረከትና የትግል ጓዳቸው ታደሰ ካሳም በቦርድ ሰብሳቢነትና በስራ አስፈጻሚነት በሚመሩት ጥረት ኮርፖሬት ውስጥ በተፈጸመ የሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው እጅን ባፍ ያስጫነም የወቅቱ ዜና ነበር። ታዲያ ለአስራ አምስት ወራት ያህል በተለያየ ምክንያት ሲጓተት የቆየው የፍርድ ሂደት ባሳለፍነው አርብ ሚያዚያ ሰላሳ ቀን 2012 ዓ.ም ምህረት መቋጫ አግኝቷል። የአማራ ጠቅላይ ፍርድ ቤት አቶ በረከት ስምኦንን በስድስት ዓመት እስራትና በ10 ሺህ ብር አቶ ታደሰ ካሳን ደግሞ 8 ዓመትና 15 ሺህ ብር በይኖባቸዋል። ከአቶ በረከት ስምኦንና አቶ ታደሰ ካሳ ጠበቃ ወይዘሮ ሕይወት ሊላይ ጋር በፍርድ ሂደቱ ዙሪያ ቆይታ አድርገዋል። እንድትከታተሉን እንጋብዛለን። ወይዘሮ ሕይወት ሊላይ ለረጅም ጊዜያት አቶ በረከት ስምኦን እና አቶ ታደሰ ካሳ ጥብቅና የሚቆምልን ሰው አጣን ብለው ቅሬታ ሲያቀርቡ ነበር። ለፍርድ ቤቱም ይህንን ጉዳይ ሲያስረዱ ነበር እና ከመቼ ጀምሮ ነው እርስዎ ለጥብቅና መቆም የጀመሩት? እኔ ለነሱ ጠበቃ ሁ የቆምኩት የጊዜ ቀጠሮ ችሎቱ ከተጠናቀቀ በኋላ ነው። ከዛ በፊት ግን በተደጋጋሚ ጊዜ ይመስለኛል የተለያዩ ጠበቆችም ሙከራ አድርገው ነበረ ለእነሱ ጥብቅና ለመቆም ሆኖም ግን ያን ጊዜ የተቻለ ሁኔታዎች አልነበሩም ነበረ። ምክንያቱም ዛቻም ያው ስድብም ያው ደንበኞች ላይ የሚሰነዘር ሌሎቹም ላይ የሚሰነዘር ነገር ስለነበረ ስጋት ስላደረባቸው ጠበቆቹ ለመቆም አንፈልግም በማለት ያቋረጡበት ሁኔታዎች እንደነበሩ አስታውሳለሁ። ሁንም በሚዲያም ያው ከደንበኞች የሚያገኘሁት መረጃ ነው። እዛ በኋላም ግን እኔም ጠቅላይ ፍርድ ቤት አቶ በረከት ኬስ ከተጀመረ በኋላ የአቶ ታደሰ ካሳ ከፍተኛ ፍርድ ቤት ሁለተኛው ጉዳይ ደግሞ እዛ ከተከፈተ በኋላ ለጥብቅና ከደንበኞቼ ጋር ተነጋግሬ ስራ በጀመርኩባቸው ጊዜያቶችም እንደዚህ አይነት ነገሮች በተሰሩ ደረጃዎች የቀጠሉበት ሁኔታዎች ነበሩ። ሆኖም ግን ያው ፍርድ ቤቱ በተለይ ጠቅላይ ፍርድ ቤቱ በጠባቂዎች በፖሊስ በኩል እንዲመደቡ ትዕዛዝ ሰጥቶ በፖሊሶች ጉዳዩን ሲከራከሩ ደንበኞቼ እኔም የጥብቅና አገልግሎት እንድሰጣቸው በዛ መልኩ በጥበቃ በመሆን የጥብቅና አገልግሎት እንድሰጥ የተደረገበት ሁኔታ ነው የነበረው። እሱ አይነት ነገር ጊዜ በጊዜ እያለፈ በሚሄድበት ጊዜ ነገሮች እየቀነሱ መጥተዋል። አሁን ያለበት ሁኔታ ያው በጠባቂዎች ሳይ መንቀሳቀሰው በፈለጉበት ጊዜ ገብቼ ደንበኞቼም ጋር ፍርድ ቤት ገብቼ ተነጋግሬ መወጣበት ሁኔታዎች አሉ እሱ በደንብ ተሻሽሏል ማለት ይቻላል። ወይዘሮ ህይወት በተለይ የፍርድ ሂደቱ የመጀመሪያዎቹ ጊዜያቶች አካባቢ እንዲሁም ደግሞ ከዛ በኋላም የተለያዩ የማዋከብ አጋጣሚዎች ነበሩ እና እነዛ የማዋከብ አጋጣሚዎች በምንስ ምክንያት ነበረ ሲፈጸሙ ነበሩ? ይህ ምንድን ነው መሰረት ያደረገው ምንድን ነው ያነሳሳው የሚለውን ለመናገር ይቸግረኛል። ሆኖም ግን የፍትህ ሂደቱ ላይ ጫና ከፍተኛ የሆነ ጫና ያሳድራል። ምክንያቱም ይሄንን ለመቆጣጠር ይቻልባቸው ሁኔታዎች ሊኖሩ ይገባል አለኝ ሆነው ግን በራሱ ጊዜ ሁሉ ያው ያው ወጣቶቹም ሆኑ እንዲህ አይነት ነገር የሚፈጥሩት በምን አይነት ሁኔታዎች እንደሆኑ ሙሉ በሙሉ እርግጠኛ ሁኜ መናገር ባልችልም፣ ነገሮች ግን እየቀዘቀዙ ሄዱበት ሁኔታዎች አሉ። መጨረሻ አካባቢ ግን አሁን አካባቢ ግን ነገሮች ሁሉ የተስተካከሉበት ሁኔታ አለ የአይነት ሁኔታ አስጋትም መስሎ የሚሰማ ነገር የለም። ቀድሞ ግን የነበረው ነገር ግን ቀላል የሚባል አይደለም። ምክንያቱም የሚፈጥረው ጫና ያው እዛው አካባቢ የፍትህ ሥርዓቱንም በአግባቡ ህግን ብቻ መሰረት አድርጎ እንዲንቀሳቀስ ወይ እንዲሰራ የሚያስችለው ላይሆን ይችላል የሚል ግንነት አለ። በፍርድ ሂደቱ ቀደም ብዬ የጠቀስኩት የደቦ የማዋከብ አጋጣሚዎች ነበሩ። ከዛ ውጭ ፖለቲካዊ ጫና ነበረ ብለው ያምናሉ። ምንድን ነው የሆነው? ያው እኛ ፕሮሲጀሩን ተከትሎ መቅረብ ያለባቸውን ነገሮች እያቀረብን ሄድንባቸው ሁኔታዎች አሉ። ያነሳናቸው የክስ መቃወሚያዎችም ነበሩ። እንዲሁም ደግሞ ብይንም ሊያልፍ አይገባም፣ ምክንያቱም በብይንም ቢሆን በነፃ ልንሰናበት ይገባል የሚል ክርክሮችን አንስተናል። እንግዲህ እንደ ባለሙያም አንድ ክስ ደንበኞች ላይ ሲቀርብ መሰረት አድርገን የምትሄደው ሕጉን መሰረት አድርገን ነው። ሕጉን መሰረት አድርገን የጠየቅናቸው ነገሮች አሉ። ያ ነገር ግን አንዳንዶቹ ከብይንም ልናልፍ ይገባል ያላልናቸው ተከላከሉ ተብለን ኋላም ደግሞ ጥፋተኞች የተባልንባቸው አሉ። ያው በሕጉን መሰረት ማስተካከል የሚቻለው በይግባኝ ሂደት በፕሮሲጀሩ በተቀመጠ ሁኔታ ስለሆነ ፖለቲካ ጫና ነበረው አልነበረውም የሚለው ነገር ላይ እሱ ጋር መናገር ትንሽ ይቸግረኛል። ቶ በረከት ስምኦን ውሳኔው ከተወሰነ በኋላ ያላቸው ስሜት ምንድን ነው? ፐርሰናል ስሜታቸው እርስዎ በቅርበት ስላሉ ማለት ነው። ምን አሉ አቶ በረከት ስምኦን? የሚለው በረከት ስምኦን ያሉት ነገር ምንድን ነው? በተለይ ጥፋተኛ በዚህ የጥፋተኝነት ውሳኔ በአንደኛና ሁለተኛ ክስ የተሰጠ ጊዜ ያኔ ያሉት ነገር ፍርድ ቤቱ እስካሁን ድረስ ጉዳይ እየተመለከተ ማስረጃ እየሰማ ቆይቷል። ስለዚህ እሱን ሰምቶ ነፃ ብሎ ሙሉ በሙሉ ያሰናብተናል ብለን ነበር። ሆኖም ግን ፍርድ ቤቱ ጥፋተኛ ብሏል። ስለሆነም የቅጣት አስተያየት በቀጣይነት እንደውም ማቅረብ ማንፈልግም፣ ፍርድ ቤቱ የመሰለውን ውሳኔ በቅጣቱ ረገድ ይስጥ ብለው ነበረ ምክንያቱም ይሄም በቀረበው መከላከያ ማስረጃ ሙሉ በሙሉ ነጻ ሆነን እንለቀቃለን የሚል እምነት ሰጥተው ነው። አቶ በረከት ሳይሆኑ አቶ ታደሰ ካሳ በዚህ አይነት ሁኔታ ነበር ቃላቸውን የሰጡት። ሆኖም ግን ያው ከህግ ባለሙያም ከጠበቃቸው ጋር ይማከሩ በሚል ፍርድ ቤቱ እኔም ደግሞ እሱን አስፈቀጄ ከዛ በኋላ ተነጋግረን የቅጣት አስተያየታችንን ያቀረብንበት ሁኔታ ነው ያለው። ስለዚህ የቅጣት ውሳኔው ያው መነሻ ያደረገው ቀድሞ የተሰጠውን ውሳኔ መሰረት ያደረገ ስለሆነ ቅጣት በተወሰነበት ጊዜ ግን ምንም ብለው ለፍርድ ቤቱ የተናገሩት ነገር የለም። በትላንትና እውለት አቶ በረከት ሲሞን በቁጥጥር ስር ከዋሉበት ካሳለፍነው አመት ወርሃ ጥር ጀምሮ ታሳቢ በሚደረግ በስድስት አመት እና በአስር ሺህ ብር እንዲሁም አቶ ታደሰ ካሳ በስምንት አመት እና አስራ አምስት ሺህ ብር እንዲቀጡ ነው የተወሰነባቸው። ፍርድ ቤቱ ይግባኝ እንድትጠይቁ ወስኗል እና ይግባኝ ጠይቃቸዋል ምንድን ነው ስለ እሱ ላይ ያሰባችሁት? አው በተሰጠው ፍርድ ምንድን ነው የሆነው? በአራት ክስ ነው ያው ቀርቦ የነበረው ክሱ። ከአራቱ ክሶች ግን ሁሉም የሙስና አዋጁን በመጥቀስ የቀረቡ ክሶች ነበሩ። አቶ በረከት ላይ አንደኛ እና ሁለተኛ ክስ ላይ ፍርድ ቤቱ በወንጀል ህግ፣ በሙስና አዋጁ ሳይሆን በወንጀል ህግ ጥፋተኛ ብሏል። በአቶ ታደሰ ላይ ደግሞ በአንደኛ እና ሁለተኛ ክስ እንደዚሁ በተመሳሳይ ሁኔታ በወንጀል ህጉ የሙስና አዋጁን ስጦ በወንጀል ህግ ጥፋተኛ ብሏል። ሶስተኛ ክስ ላይ ነጻ ነው እየተሰናበት ነው ሁለቱም ማለት ነው። በአራተኛ ክስ ላይ አቶ በረከት ነጻ ብሎ ፍርድ ቤት ውስጥ ያሰናበታቸው አቶ ታደሰ ካሳን ግን ከኮርፖሬት ጋራንቲ ጋር በተያያዘ ዋስትና ይፈርምሃል በሚል ጥፋተኛ ብሏቸዋል ያው ብክስ በቀረበባቸው አንቀጽ ማለት ነው በሙስናዎች ስለዚህ እኛ ምንድን ነው የምንለው ባቀረብናቸው መከላከያ ማስረጃዎች ሙሉ በሙሉ ይህ ጉዳይ ወንጀል እንዳልፈጸም አሳይተናል ብለን ነው የምናምነው ስለሆነም በጠቅላላ በጥፋተኝነት ውሳኔውም ላይ ይግባኝ የምንጠይቅበት ነው እንዲሁም ደግሞ የቅጣት ውሳኔውን በተመለከተ ያነሳ ናቸው የቅጣት ማቅለያዎች አሉ፣ መዘርዘር ይቻላል። ለወይዘሮ ህይወት ያነሳ ናቸው የቅጣት ማቅለያዎች አሁ መዘርዘር ይቻላል። ያነሳ ናቸው ውስጥ አራት የቅጣት ማቅለያዎችን ፍርድ ቤቱ ግምት ውስጥ አስገብተዋል። በአቃቤ ህግ በኩል የቀረበውን የቅጣት ማክበጃ አልተቀበለም። የቅጣት ማቅለያውን ግን የቤተሰብ ኃላፊ መሆናቸውን፣ ከዚህ በፊት የሰሩት በፖለቲካ የነበራቸው ተሳትፎ፣ በስራቸው እንደ አንድ የቅጣት ማቅለያ ይዟል እንዲሁም ደግሞ የጤንነት ሁኔታቸውን በተመሳሳይ ደግሞ በሌላ መልኩ ደግሞ ከዚህ በፊት ሪከርድ የሌለባቸው መሆኑን ገልጾ አራት የቅጣት ማቅለያዎችን ወስዷል። ሆኖም ግን ድርጊቱ የተፈጸመበትን ምክንያት ጠቅሰን በስነ ስርዓት ህግ ቁጥር ሰማንያ ሁለት አንድ ላይ መሰረት የጠቀስ ናቸው ያነሳ ናቸው ያነሳ ነው የቅጣት ማቅለያ ነበር። እሱም መሰረት አድርጎ ፍርድ ቤቱ የሰጠው የቅጣት ማቅለያ የለም አልፎታል። ስለሆነም ይሄንን እና ሌሎችም እንትኖች የቅጣት የጥፋተኝነት ውሳኔ እና የቅጣት ማቅለያው ላይ መሰረት አድርገን የምናነሳቸው የይግባኝ ጥያቄዎች አሉ። ስለዚህ ወደፊት ያው የይግባኝ ሰሚ ፍርድ ቤት ላይ የምናቀርበው ቅሬታ ፍርድ ቤቱ ተመልክቶ በነፃ ያሰናብተናል የሚል ሙሉ እምነት አለን። ወይዘሮ ህይወት ሊላይ ላይ እጅጉን አድርጌ አመሰግናለሁ። እሺ፣ እግዜር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your